ያንቱ አበበ መገስታ እባላለሁ። አመሰግናለሁ ቆንጆ የምሰራው በኢትዮጵያ የሴቶች ማዕከላዊ መብት ድርጅት ውስጥ በወጣቱ ክፍል የወጣት ክፍል ኃላፊ ሆኜ ነው የማገለግለው። እና የኢትዮጵያ የሴቶች መብት ክፍል የሚሰራው በሴቶች እህቶቻችን ላይ ብዙውን ስራ የምንሰራው በሴቶች እህቶቻችን ላይ በተመለከተ ነው እና አሁን በጣም ትልቅ ትኩረት አድርገን እየሰተን እየሰራን ያለ ነው። አረብ ሀገር ሄደው ለሚሰቃዩትና የሚንከራተሱን እህቶቻችንን እንዴት አድርገን በዚህ ዓለም ላይ በኢሮፕ ለሚኖሩት፣ አሜሪካም፣ ኢትዮጵያ ራሱ ለሚኖሩ በዛው በአረብ ሀገር ለሚኖሩ ወገኖቻችን፣ ለኢትዮጵያም ለሌላውም ወገን እንዴት አድርገን እናሳይ እናሳውቅላቸው፣ ድምፅ እንዴት እንሆናቸው በሚል ተነሳስተን ቅዳሜ ዕለት በየእግሩ ጉዞ ዝግጅት አድርገን ነበረ። እዚህ ዋሽንግተን ዲሲ ነው ያደረጋችሁት? አዎ ዋሽንግተን ዲሲ ውስጥ ነው ያደረግነውም የተነሳ ነውም። ከፍሪደም ፕላዛ ዩኤስ ካፒቶል ደርሰን ነበር የተመለስ ነው እና ያ የሰውን ግንዛቤ እንዴት አድርገን ለሰው እናስተላልፍ ይህን ነገር ይሄ ነገር እየተከሰተ ነው በእህቶቻችን ላይ እና እንዴት አድርገን እናስተላልፈው በሚል መንገድ ነበር ያንን አዌርነስ ለመፍጠር ማለት ነው። በሌላ በእግር ጉዞ ውስጥ ምን ምን ዝግጅቶች አካታችሁ ነበረ? እንግዲህ ይህንን እግር ጉዞ ለማንጸባረቅ የተጠቀምናቸው ዘዴዎች አንደኛ ፖስተሮች፣ ቲሸርት፣ ካኔተራ አዘጋጅተን ነበረ። እዛ ካኔተራ ላይ የሚያንጸባርቀው እዛው አገር ከተጎዱ ሴቶች መካከል ያገኘ ነው ስዕልን የሚያመለክት አድርገን ነበር የምንጓዘው። ሌላ ባነሮች ነበሩ፣ አንዳንድ የሚበተኑ ወረቀቶች። በራሪ ወረቀቶች ነበሯችሁ? አዎ፣ የተለያዩ ወረቀቶች ነበሩ። ምን ያህል ሰዎች ተገኙላችሁ ወይዘሮ አያንቱ? በእርግጥ ሰዎቹ ብዙ አይባሉም፣ ግን እስከ ከሀያ አምስት እስከ አርባ የሚሆኑ ሰዎች ያህል ነበሩ። ሌላም በመንገድ ላይ ስንሄድ እንግዲህ ያሉ የዚህ ሀገር ተወላጆች የሰጡት ድጋፍን ይጠይቁ ነበር። ምን ጉዳይ ላይ ነው ዝግጅታችሁ እያሉ። አዎ አዎ፣ ያውም እያነቡና ምንድን ነው ትኩረት ይሰጣሉ፣ የተጻፈውን ነገር ለማንበብ ከዛ በኋላ ወረቀቱን እንሰጣቸዋለን፣ እያነቡና ያው እንደሚስማሙ እንደሚደግፉት ይነግሩን ነበረ ወይዘሮ አያንቱ ከዚህ ከግርጉዞ በተጨማሪ እንደ ችግሩ እንደ ወጣቶቹ በመካከለኛው ምስራቅ የሚሰቃዩት ወጣቶች ችግር የከፋ እንደመሆኑ ሌሎች ምን ስራዎችን እየሰራችሁ ነው ወይም ምን ውጥን አላችሁ እንግዲህ እቅዳችን እነዚህ ልጆችን ከመጀመሪያው ከለአረብ ሀገር ያለችው ልጀምርና እነዚህ ልጆች ዝም ብለንም አትሂዱ ማለቱ እንደማንችል እናውቀዋለን። ግን እኛ ምንድን ነው የምናደርገው እንግዲህ ወደፊት ያንን ግንዛቤ እንዲያገኙ ምን ያህል አደጋ እንዳለው መሄዱ እየነገር ናቸው በተጨማሪ ደግሞ እዛው ሀገሮች ስራ የሚፈጠርበትን መንገድ መፈለግ ነው። አንደኛው ለነሱ ያለን እቅድ። ለምን እዛው ሀገራቸው ፖቨርቲ አለ፣ ችግር አለ፣ ድህነት እና እነዚህ ልጆች ከዛም ጥሩ ማለት እንዴት ነው? የማይመስል ነገር ነው። ለምን እነሱም እኮ የሚፈልጉት ሄደው ራሳቸውን መቀየር ነው። ልክ ነው። ለራሳቸው ለራሳቸውን ብቻ ሳይሆን ለቤተሰቦቻቸውም መረጃ ለማግኘት ነው። ትክክል፣ መርዳት ነው። እና ደግሞ ይሄ እዚህ አረብ ሀገር የሚሄዱት ልጆች በአንድ ሳይድ ማየት የለብንም ሁለትም ገጽ አለው። የተወሰኑት ሄደው እንደዛም ሰራተኛ ሆኖ ሰርተው የተለያዩ ስራ ሰርተው ቤተሰቦቻቸውን ያሻሻሉ አሉ። ሌሎቹ ደግሞ ያንን የሚያዩ አሉ። ይህም ነገር ቢነገራቸው ለምን ጎረቤቴ እንዲያደርጋ የለም ወይ እኔም ሜጄ ይሄን ላደርግ ነው ፈልገው ብለው ነው የሚያስቡት። ግን ያ ድንገት የአጋጣሚ ጉዳይ ነው። ያችኛዋ ያን ታገኛለች፣ ይችኛዋ ደግሞ ላታገኝ ትችላለች። ሌላ ስቃይ ሊደርስባት ይችላል። ይከብዳል። እነዚህ ልጆች ዝም ብለን እዛው አትሂዱ ማለቱም በደፈናው ከባድ ነገር ስለሆነ እዛው የሚጠቀሙበትን ቤተሰቦቻቸውን ረድተው የሚቀይሩበትንም መንገድ ለመፍጠር ነው አንደኛው የወደፊት እቅዳቸው። ብዙዎች ናቸው፣ ብዙ አይነት አደጋና ጥቃት የሚደርስባቸው። እንግዲህ የተለያዩ ወገኖችን ነው የሚመለከተው ይሄ ቤተሰቦችን መንግስትን በዋናነት ያው ሌላውም ሌላውም ዜጋ ለወገኖቹ መቆርቆር አለበት፣ መንገድ መፈለግ አለበት። ይሄ ነገር የሚቆምበትን ምን መደረግ አለበት ያለሽ? ወይዘሮ አያንቱ መጀመሪያ እኔ ከእኔ ይጀምራል። እኛ እንውጣ፣ እንናገር፣ እንነሳል። እንደነዚህ ሰዎች እንቁምላቸው። እንደዛ ብለው ምክንያቱ ምንድነው እንመን። ምንድነው ይሄ ነገር ትክክል አለመሆኑን አምነን በአንድ ላይ መስራት እንጀምር። እኛ ከተነሳን መቅረብ እንችላለን መንግስት ጋር ትክክል እንዳልሆነ ይዘን መቅረብ እንችላለን። ትክክል አይደለም አይደል? እየተደረገ ነገር ያለው በጣም አሰቃቂ ነው። መንግስት ደግሞ ለህዝቡ ነው መቆም ያለበት። ስለዚህ እኛ እንተባበር። እኛ ተባብረን ይሄን ነገር ለሁሉ እንዲደርስ ሁሉ ጆሮ እንዲደርስ እናድርግና ከዛ በኋላ ያንን ይዘን እንቅረብ። እኛ ደግሞ አንድ ላይ ስንተባበር እነዚህም ልጆች እኮ አዲስ አበባም ያሉት የትም ቦታ ያሉት እንዲሰሙ እናደርጋለን። ሚዲያዎች ሚዲያዎች ትልቅ ሚና መጫወት አለባቸው። የኢትዮጵያ ሚዲያ፣ ሌሎች ሚዲያዎች ለምን ብዙ ሰው ይምጠቅ። ሌላ ደግሞ ሶሻል ኔትወርኮች፣ እነሱ ላይ ባገኘነው አጋጣሚ ማህበራዊ መገናኛው ማለት ነው። አዎ፣ ማህበራዊ መገናኛ ላይ ባገኘነው አጋጣሚ ይሄን ነገር ማሳየት አለብን፣ ማውጣት አለብን፣ እውነቱን መናገር አለብን።